በቅርቡ ወደ አውሮፓ ድንበር በሞግረፍ ከለላ የሚጠይቁ ፍልሰተኞችን እንደምን ማስተናገድ እንደሚቻል የሚያስረዳ ቢያንስ ሁለት አማራጮችን የያዘ ዶኪመንት ዛሬ ረቡዕ ይፋ ማድረጉን የአውሮፓ ኮሚሽን አስታውቀ። በዚህ መሰረት ብራሰልስ ውስጥ የተሰበሰቡት የአውሮፓ ህብረት ያስቀመጧቸው ሁለት አማራጮች አንዱ የአውሮፓን የጥገኝነት ጥያቄ ህግ መመርመር ሲሆን ሌላው የደብሊን ድንጋጌ የተሰኘውን ህግ መለወጥ ናቸው። ዝርዝሩ ይቀጥላል። በአሁኑ ወቅት ስራ ላይ ባለው የደብሊን ድንጋጌ መሰረት ፍልሰተኞች ጥገኝነት መጠየቅ ያለባቸው መጀመሪያ እገቡበት ሀገር ውስጥ ነው። ይህ ግን ይላሉ የአውሮፓ ህብረት ኮሚሽን ተቀዳሚ ምክትል ፕሬዚዳንት ፍራንስ ቲመርማንስ፣ በአውሮፓ ህብረት በስተ ምስራቅ ላሉት ግሪክና ኢጣሊያ ከባድ ሸክም ሆኖባቸዋል። ሁኔታው ትክክልም ዘላቂም አይደለም ነው የሚሉት ምክትል ፕሬዚዳንቱ። ይህ ሊስተካከል የሚችለው አንድም በደብሊኑ ድንጋጌ ላይ ደብሊን ፕላስ የሚል የተሻሻለ የእርምት ዘዴን በመጠቀም ሲሆን ይህም ፍልሰተኞቹን ወደ ሌሎቹም አገሮች በመላክ ጫና የበዛባቸውን አገሮች ሸክም እናቀላለን፣ አሊያም ደግሞ መሰረታዊውን የጥገኝነት መስፈርት በመቀየር የትኞቹ አገሮች ጥያቄውን ማስተናገድ አለባቸው ብሎ መወሰን ያስፈልጋል። በዚህ ሁኔታ እያንዳንዱ ጉዳይ ወይም ጥያቄ ገና ከመነሻው ኃላፊ ይኖረዋል ማለት ነው። ሁለተኛው አማራጭ የአውሮፓ ህብረት የሚሰራበት ሲሆን በዚህ ህግ መሰረትም አባል አገሮች ወደ መቶ ስልሳ ሺህ የሶሪያ ስደተኞችን ማስፈራቸው ይታወቃል። እስካሁንም ወደ አንድ ሺህ ስደተኞች መስፈር ችለዋል። የኮሚሽኑ ተቀዳሚ ምክትል ፕሬዝዳንት ቲመርማንስ ሁለቱንም አማራጮች ለሌሎቹ የህብረቱ ተቋማት በዛሬው እለት ያስረዳሉ። ይህ በእንዲህ እንዳለ የአውሮፓ ህብረት የጥገኝነት መጠየቂያ መስሪያ ቤት አፈቀላጤ ዣን ፒየር ሸምብሪ ለቪኦኤ ዘጋቢ ሉዊስ ራሚሬዝ በዛሬው ቀን በሰጡት ድንገተኛ መግለጫ ባለፈው ሰኞ ለመጀመሪያ ጊዜ ሥራ ላይ በዋለው ፖሊሲ መሠረት ማንኛውም ፍልሰተኛ ወደ ቱርክ ከመላኩ አስቀድሞ ጥገኝነት የመጠየቅ መብት እንዳለው የአውሮፓ ህብረት መወሰኑን አስታውቀዋል።